this is a clear expression of congressional concern. we hope that it's mirrored down in the state department as well as with the white house. Uh, it is bipartisan, like I said. የኢትዮጵያ ሰብአዊ መብት አያያዝ የዩናይት ስቴትስ ምክር ቤትን እንደሚያሳስብ ለመግለጽ ነው። ይህ ረቂቅ ሕግ የሁለቱም ምክር ቤት ድጋፍ ስላለው በዋይት ሀውስ ቤተ መንግስት የአሜሪካ ውጭ ጉዳይ መስሪያ ቤትም ድጋፍ እንደሚኖረው ተስፋ አለኝ ነው ያሉት። ሰመሰላ የተወሰደ በተለይ ማታ ላይ የሰው ሕይወት እንደጠፋና አስክረኖቹ ደግሞ እስካሁን ድረስ እንዳልተገኙ ነው። ምክንያቱም አስክረን ለመፈለግ ጊዜ ያፈልጋል። ከጳጉሜ አምስት ሁለት ሺ ስምንት ዓመተ ምህረት ምሽት ጀምሮ እስከ ዛሬ ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት ፈጽመዋል ሲሉ አንድ የህዝብ ተወካይ መሆናቸውን የተናገሩ ለቪኦኤ ሲያስታውቁን የሰማ ነው። በዚህም ላይ ዘገባ ይኖረናል። በአብይ ርዕስ ይቀርባል። ጤናስትልን እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መስከረም 3 2009 ዓ ም ስርጭታችን ጋር አስተናጋጆች አሉ አከበደና ቆንጂት ታየነን። ፕሮግራማችንን የሚያቀናብርልን ንጉሱ ታምሬ ነው። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። መልካም ምሽት። በቅድሚያ የዕለቱን የዓለም ዜና የዩናይትድ ስቴትስ የህግ አውጪው ምክር ቤት በኢትዮጵያ የሰብአዊ መብት አያያዝ ላይ የተነጣጠረ ረቂቅ ውሳኔ በዛሬው ዕለት ይፋ አድርጓል። የአፍሪካ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ስሚት መሪነት የቀረበው ረቂቅ ህግ በኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸው የኃይል እርምጃዎች እንዲገቱ ግድያዎቹ በዓለም አቀፍ ገለልተኛ ወገኖች ማጣራት እንዲደረግባቸው የሚጠይቅ ነው። ዘገባ ይኖረናል። ከዓለም አቀፉ የልማት በይነ መንግስታት ባለስልጣን የተውጣጡ ማለት የኢጋድ የተውጣጡ መሪዎችና ርዕሳነ ብሔራት የተሳተፉበት ጉባኤ ዛሬ ሞቃዲሾ ውስጥ ተጠናቋል። ሶማሊያ ዋና ከተማ ውስጥ የተካሄደው ይህ የአንድ ቀን ጉባኤ አጀንዳዎቹ ደቡብ ሱዳን የሶማሊያ ምርጫና ደህንነት መሆናቸው ታውቋል። ዛሬ በተጀመረው ጉባኤ ላይ ሰባት የኢጋድ አባል ሀገሮች መሪዎች መገኘታቸው ታውቋል። ዝርዝሩን አዲሱ አበበ ይዟል። የመንግስት ባለስልጣናት እንደገለጡት የኬንያው ፕሬዝዳንት ኡሁሩ ኬንያታ፣ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ፣ የኡጋንዳው ፕሬዝዳንት የወሬ ሙሴቪኒና ከፍተኛ ዲፕሎማቶችና የኢጋድ አባል አገሮች በዛሬው ጉባኤ ተሳትፈዋል። የሱዳን ፕሬዚዳንት ኦማር ሐሰን አህመድ አልበሺርና የደቡብ ሱዳን ፕሬዚዳንት ሳልቫኪር በጉባኤው አልተገኙም። ይሁንና ልዑካኖቻቸው መገኘታቸው ታውቋል። በመክፈቻው ላይ ንግግር ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጉባኤው ስለ ደቡብ ሱዳን ቀውስ፣ ስለ ሶማሊያው የወደፊት ምርጫ መሰናዶና ዝግጅት በአባል አገሮች ላይ ስላሉ አንዳንድ ወሳኝና አሳሳቢ የደህንነት እንዲሁም የማኅበራዊ ጉዳዮችን እንደሚነጋገር ገልጠዋል። ይህ ወቅት ለሶማሊያ ታላቅ አጋጣሚ ነው ያሉት ፕሬዝዳንቱ ይህን መሰለውን ጉባኤ ማስተናገድ ማለት በአገሪቱ ውስጥ ከ20 ዓመታት በላይ በዘለቀው ሥርዓት አልበኝነት በኋላ ታላቋን ሶማሊያን ለመገንባት እየተካሄደ ስላለው የእድገት አቅጣጫ ከክልሉ ዓለም አቀፍ ማኅበረሰብ ዘንድ እውቅና የሚሰጥ ሆኖ አግኝተነዋል ብለዋል። የሶማሊያ ሕዝብ አሉ፣ በዚህ ረገድ ላሳየው ቆራጥነትና አገሩንም በዓለም አቀፍ መድረክ ለማሳወቅ ላደረገው አስተዋጽኦ ምስጋና አቀርባለሁ። ይህ ጉባኤ አሉ ፕሬዚዳንቱ አክለውም ሶማሊያ ውስጥ የእድገት አቅጣጫ፣ መልካም አስተዳደር፣ የሰላም ግንባታና አስተማማኝ ደህንነት መኖሩን ዓለም አቀፉ ማህበረሰብና የክልሉ መሪዎች እንዲገነዘቡ ያስቻለ ወይም ግንዛቤ ያስጨበጠ ምልክት ሆኖ ተገኝቷል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም የሶማሊያ ስኬት የክልሉና የዓለም ስኬት ነው ብለዋል። ሶማሊያ አሉ አቶ ኃይለማርያም ለመጨረሻው መረጋጋት በምታደርገው ጉዞ ልንደግፋት ይገባል። የውጭ ጉዳይ ሚኒስትሩም አብዲሳላም ኦማር ሃዲዬ ቀደም ሲል ለቪኦኤ በሰጡት ቃል የጉባኤው መካሄድ ለሶማሊያ ታሪካዊ አጋጣሚ ነው ብለዋል። ሶማሊያ ይህን መሰል ጉባኤ ስታስተናግድ ከ30 በሚበልጥ ዓመታት ውስጥ ይሄ የመጀመሪያ ነው። ሶማሊያ አሁን ወደ ነበረችበት እየተመለሰች ነው የሚል አንደምታም እንዳለው ውጭ ጉዳይ ሚኒስትሩ አክለው ገልጠዋል። በእርግጥም ሶማሊያ ይህን መሰሉን ዓለም አቀፍ ጉባኤ ስታስተናግድ የመጀመሪያ እንደሆነ ተመልክቷል። በደቡብ ሱዳኑ ጦርነት የሁለቱን ተፋላሚ ወገኖች መሪዎች ጨምሮ አንዳንድ ከፍተኛ የአገሪቱ የፖለቲካ መሪዎች አትራፊዎች መሆናቸውን የሚያረጋግጥ ማስረጃ ማግኘቱን አንድ ዓለም አቀፍ የሰብአዊ መብቶች ቡድን አስታወቀ። ደ ሴሬኒቲ የተባለውን ይህን የሰብአዊ መብቶች ቡድን በጋራ የመሰረቱት አሜሪካውያን የፊልም ተዋናዩ ጆርጅ ክሉኒና በመብቶች ማስከበር ጉዳይ በንቃት የሚሰሩት ጃን ፕሪጋስት ትላንት እዚህ ዋሽንግተን ዲሲ በተካሄደ ጋዜጣዊ ጉባኤ ላይ የተገኘ ወይም ተገኝቷል ያሉትን ማስረጃ ባጋሩበት ወቅት ነው። በስፍራው የነበረው ባልደረባችን ሪቻርድ ግሪን አጭር ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል። የሰብአዊ መብቶች ቡድኑ ያወጣው ሪፖርት የደቡብ ሱዳን ፕሬዝደንት ሳልቫ ኪር የቀድሞ ተቀዳሚ ምክትል ፕሬዚደንት ሪክ ማቻር እና ጀነራሎቻቸው እንደ አውሮፓውያን ዘመን አቆጣጠር ከ2005 ዓ.ም ጀምሮ ማለትም ለደቡብ ሱዳን ነፃነት መንገድ የጠረገው የሰላም ስምምነት ከተፈረመ ጀምሮ ከመንግሥቱ ካዝና ብዙ ሚሊዮን ዶላር ሰርቀዋል ሲል ይከሳል ጆርጅ ክሉኒ። ገንዘቡን የሚሰርቁት ሚሊሺያዎቻቸው ጥቃት እንዲያደርሱና እርስ በርስ እንዲገዳደሉ ለማድረግ መሆኑ ግልጽ ነው። የተገኘው ማስረጃ የተሟላ በዝርዝር የቀረበና አስተማማኝ ነው። የጦር መሳሪያ ነጋዴዎችን፣ ዓለም አቀፍ ጠበቆችን፣ ዓለም አቀፍ ባንኮችን፣ እንዲሁም ዓለም አቀፍ የቤትና መሬት አሻሻጮችን ያካትታል ሪፖርቱ። እኛም በእነዚሁ ዓለም አቀፍ ተዋንያን አማካኝነት ነው መፍትሄ ለማግኘት ይህን ህገ ወጥ ተግባር ለማብቃትና የየዋህ ሲቪሎችን ደህንነት ለመጠበቅ የምንሞክረው። የጦር ወንጀል አትራፊ ሊሆን አይገባም በሚል ርዕስ ቡድኑ ይፋ ያደረገው ይህ ባለ 65 ገጽ ሪፖርት ፕሬዚደንት ኪርና ቤተሰቦቻቸው በናይሮቢ የሀብታሞች መኖሪያ ሰፈር ያለውን ጨምሮ ከደቡብ ሱዳን ውጪ ለመኖሪያ ቤቶችና የመሬት ግዢ ብዙ ሚሊዮን ዶላር አፍሰዋል ሲል ይከሳል። የቀድሞው ተቀዳሚ ምክትል ፕሬዚደንት ማቻርም በዚያው አካባቢ የመኖሪያ ቤት አሰርተዋል ሲል ዘ ሴንትሪ የተባለው የሰብአዊ መብቶች ቡድን ወንጅሏቸዋል። ዘ ሴንትሪ በደቡብ ሱዳን ይህን አሸባሪነትንና የተደራጀ ወንጀልን ለመዋጋት የሰብአዊ መብቶችን ለማስከበርና መልካም አስተዳደርን ለማጎልበት ገንዘቡ በእነዚህ ላይ መዋሉን ባረጋገጠ መልኩ እንዲሆን ሐሳብ ያቀርባል ሲሉ በዚሁ ጉዳይ ላይ በንቃት የሚሰሩት ጆን ፔንደርግራስት አስረድተዋል። አንጎላና ዲሞክራሲያዊት ኮንጎ ሪፑብሊክ ውስጥ የተቀሰቀሰው የቢጫ ወባ ወረርሽኝ ለብዙ ሚሊዮን ህዝብ ከተሰጠው የመከላከያ ክትባት ዘመቻ በኋላ በቁጥጥር ስር ሊሆን መቻሉን የዓለም የጤና ድርጅት አስታውቋል። ዛሬ በጄኔቫ የድርጅቱ ጽህፈት ቤት የአህጉር ተሻጋሪና የአገር ውስጥ ወረርሽኞች ክፍል ዲሬክተር የሆኑት ሲልቪ ብራያንድ በሰጡት መግለጫ ከባድ ወረርሽኝ የመከሰቱ አደጋ አክትሟል ብለው አንጎላ ውስጥ ካለፈው እንደ ኤሮፓውያን አቆጣጠር ሰኔ 23 ቀን በኮንጎ ደግሞ ከሐምሌ 12 ወዲህ አዲስ የበሽታ ተጋላጭ እንዳልተገኘ ገልጸዋል። ሆኖም በ32 ቢጫ ወባ ደጋግሞ በሚታይባቸው ሀገሮች ክትባት ያልደረሰባቸው የኮንጎ የተወሰኑ ግዛቶችን ጨምሮ በሽታው አይቀሰቀስም ማለት እንዳልሆነ ዲሬክተሯ ሳያሳስቡ አላለፉም። የደቡብ አፍሪካ የኢሚግሬሽን ሚኒስትር በጸረ ተመሳሳይ ጾታ አፍቃሪነት የሚታወቁ አንድ የዩናይትድ ስቴትስ የቤተ ክርስቲያን መሪን ሀገራችን ጠንካራ የእኩልነት ማስከበሪያና አድሎ መከላከያ ሕግ ያላት ነች በማለት የመግቢያ ቪዛ ከለከሏቸው። የአሪዞናው ስቲቭን አንደርሰን በቅርቡ የነፍስ አድን ማራቶን በሚል ስያሜ የተጠራ ዝግጅታቸውን ደቡብ አፍሪካ ውስጥ ለማካሄድ ላላቸው እቅድ ፈቃድ እንዳይሰጡ ከ60 ሺህ በላይ ደቡብ አፍሪቃውያን ለመንግስታቸው አቤቱታ ማቅረባቸው ታውቋል። የደቡብ አፍሪቃ የሀገር አስተዳደር ሚኒስትር ማሉሲ ጊጋባ ስቲቨን አንደርሰን እንዲህ ያለ ከባድ ጸረ ተመሳሳይ ጾታ አፍቃሪ አቋም ይዘው ሲያበቁ የህዝባችንን ልብ ሊያገኙ ሊመጡ ባይሞክሩ ነው የሚሻላቸው ሲሉ መግቢያ ፈቃድ ከልክለዋል። ሕገ መንግስታችን የጥላቻ ንግግርን ከመናገር ነጻነት ከበሬታ ድንጋጌ ውስጥ ለይቶ ያወጣ ነው ብለዋል ሚኒስትሩ። ስቲቨን አንደርሰን ኤንድ ሜምበርስ አንድ ኦር አሶሲየትስ ኦፍ ሂዝ ቸርች ስቲቨን አንደርሰንና የቤተ ክርስቲያናቸው አባላት እንዲሁም ባልደረቦቻቸው ደቡብ አፍሪካ ሪፑብሊክ መግባት ተከልክለዋል። ከዚህም በላይ ለአሜሪካውያን ሁሉ የምንሰጠው ካለ ቪዛ የመግባት ፍቃድ ሰርዤባቸዋለሁ። ለዚህም እርምጃ ምክንያት የሆነው የጥላቻ ንግግር እንደሚያራምዱና ማህበራዊ ሁከትን እንደሚቀሰቅሱ እርግጠኛ ስለሆንኩ ነው። ስቲቨን አንደርሰን ይህንኑ እንዲያውቁት ይደረጋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኒሞኒያ ወይም በተለምዶ የአማርኛ መጠሪያው የሳምባ ምች በሚባለው ታመው እያገገሙ ላሉት የዲሞክራቲክ ፓርቲው እጩ ተፎካካሪ የቀድሞ የውጭ ጉዳይ ሚኒስትራቸው ሂለሪ ክሊንተን ዛሬ ማክሰኞ የምረጧቸው ቅስቀሳ እያደረጉላቸው ናቸው። ሚስተር ኦባማ ዛሬ ፊላዴልፊያ ከተማ ውስጥ በሚካሄድ የሂለሪ ክሊንተን የድጋፍ ስብሰባ ላይ ንግግር እያደረጉ ሲሆን ለዲሞክራቲክ ፓርቲው ገንዘብ ማሰባሰቢያ ዝግጅት ላይም እንደሚሳተፉ ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ከቴክኒክ አቀናባሪያችን ንጉሱ ታምሬና ከቴክኒሻኑ ቫስኮ ቫለሪ ጋር አስተናጋጆቻችሁ አሉላ ካብደና ቆንጂት ታዬነን በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22ና በ25 ሜትር ባንድ እንዲሁም በ19 በአጭር ሞገድ ደግሞ በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። የዕለቱ አብይ ርዕስ ከጳጉሜ አምስት ሁለት ሺ ስምንት አመተ ምህረት ምሽት አንስቶ እስከ ዛሬ ዕለት ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት ፈጽመዋል ሲሉ አንድ የህዝብ ተወካይ ነኝ ያሉ ለአሜሪካ ድምፅ አስታውቀዋል። በጥቃቱ በርካታ ቤቶች መቃጠላቸውን በሺ የሚቆጠሩ ሰዎች መፈናቀላቸውንና ብዙ ሰዎችም የት እንደደረሱ ያልታወቀ መሆኑን እኚሁ ሰው አመልክተዋል። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን በጉዳዩ ላይ ምላሽ ለመስጠት ቃል ቢገቡም በስብሰባ ምክንያት ዘገባ እስከተጠናቀረበት ጊዜ ድረስ ሊገኙ ያለመቻላቸውን ጥቅሶ ዘጋቢያችን መለስካቸው አምሀ ተከታዩን ዘገባ ልኮናል። ከሀያ ሶስቱ የኮንሶ ህዝብ ወኪሎች አንዱ እንደሆኑ የሚናገሩት አቶ ገመቹ ገምሴ የመከላከያ ሰራዊት በኮንሶ አንዳንድ ቀበሌዎች በተኮሰ የጀመረው የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ከኮንሶ ህዝብ ፈቃድ ውጪ በሾማቸው ሹሞች አማካኝነት አሳሳች ፕሮፓጋንዳና ድርጊት ከተካሄደ በኋላ እንደነበረ ያስረዳሉ። የፕሮፓጋንዳው ይዘትም የኮንሶ ህዝብ በአካባቢው በሚኖሩ ሌሎች ማህበረሰቦች ላይ ወረራ ለመፈጸም ነው የሚል እንደሆነም ያብራራሉ። ይህንን ፕሮፓጋንዳ ተከትሎ እነዚሁ ሰዎች ጳጉሜ አምስት ቀን 2008 ዓ ም ምሽት ላይ ተኩስ ከፍተዋል ይላሉ። አቶ ገመቹ ገምሴ የእነሱን ዱካ ተከትለውም መከላከያ ሰራዊት እስከ ከባድ መሳሪያ የተኩስ ጀመረ ሲሉም ያክላሉ። በዚህ ምክንያት የሆነውንም እንደሚከተሉ አብራርተዋል። እንግዲህ መከላከያ ሰራዊት አጎራሽ ወረዳዎች አስተባብሮ ነበር ሲዋጋ የነበረውና የኮንዞ ህዝብ ራሱን ስከላከልበት ጊዜና በመከላከል ስጠነክር እነዛን ዞር አድርጎ ነው ራሱ ገብቶ በከባድ መሳሪያ መደብደብ ጀምሮ በተለይ በተለ ትላንትና በተለ ትላንት ከሰዓት በኋላ በከፍተኛ ሁኔታ ከባድ መሳሪያዎችን፣ ከባባድ ጥይቶችን እየተኮሰ ህዝቡን መራወጥና ማሳደድ ጀምሮ ማለት ነው እና ዛሬም ፊል እስካሁን ድረስ ይህንን በምናገርበት ጊዜ ሁሉ ወደ ቀበላት ዘልቆ በመግባት አስቀድሞ ሰራዊቱ ዘልቆ ይገባል። ህዝቡ ደግሞ አይ ይሄ የመንግስት ሰራዊት ነው ከመንግስት ሰራዊት ጋር እኔ ችግር የለብኝም ብሎ ዞር ብሎ መንገዱን የሚያሳይበት ጊዜ የእነሱን ዱካ ተከትሎ ከዞን ማዕከል የተላኩ ሌሎች አካላት ደግሞ ቤቶቻቸውን እያቃጠሉ እያቃጠሉ እየመጡ ያሉት እና አሁን ላይ ኬስ በኬስ ነው። በዛ አካባቢ በተለይ ሀይሎት አካባቢ የሚባሉ ቀበላት ላይ ከፍተኛ የሆነ ቃጠሎ ነው እያደረሱ ያሉት። የሰው ህይወት ጠፍቷል። የሰው ህይወት እንግዲህ በከባድ መሳሪያ እየተተኮሰ በተለይ ማታ ላይ የሰው ህይወት እንደጠፋ ነው። አስክሬኖች ደግሞ እስካሁን ድረስ እንዳልተገኙ ነው። ምክንያቱም አስክሬን ለመፈለግ ጊዜ ያስፈልጋል። ነገር ግን በከባድ መሳሪያ ስለሚመቱ ሰዎች ግጭቶ የተካሄደባቸው አካባቢዎች ላይ አስከራ መፈለጉ እንኳን አልቻልም። ብዙ ሰዎች ያው ጠፍቷል። ይሞቱ ይኑሩም የሚታወቅ ነገር የለም። በአሁኑ ሰዓት ላይ ሶስት መንደራት ከቃጠሎ የተነሳ ከጥቅም ውጭ ሆነዋል። ሶስት መንደሮች ተቃጥለዋል ነው የሚሉት። ወደ ሶስተኛም ተሻላ ረ አልቋል ተቃጥሎ ማለት ነው። የት የት አካባቢ ነው? ያው ኮንሶ ከተማው ዋና ከተማው ነው። አይደለም፣ አይደለም በኮንሶ ትንሽ ወጣ የምር ወደ ዞን አካባቢ እንግዲህ የዞኑ ማዕከል ያለው በኮንሶ ክልል ውስጥ ነው። ስለዚህ በዛ አካባቢ ባሉት ቀበላት ላይ ነው አሁን ከፍተኛ የሆነ አደጋ እየወደቀ ያለው እና ሀይሎታ የሚባል ቀበሌ ነው። እዛ ውስጥ ወደ ሁለት መንደራት አሉ። ጎጫና ደራ መንገሻ የሚባሉ ሁለት መንደሮች አሉ። እነሱ አሁን በቃጥሎ ኦልሞስት አልቋል ማለት ነው። እዛ የነበሩት ሰዎች የደረሱ በቀበሌዎቹ ነዋሪዎች ማለት ነው ከዚህ በኋላ ግጭት አይኖርም ብሎ ለቆ አካባቢ በሙሉ ለቆ ዞር ብለዋል። ሴቶች ህጻናት፣ ግማሹ እንግዲህ ይቃጠል ይኑርም የምታውቅ ነገር ወደ ወረዳው ማይከ አካባቢ ያለ ነው። ግን አብዛኛው ህጻናት እና ሴቶች ሸሽተው ወደ አጎራባች ቀበላት እየገቡ ነው ያሉት። አሁኑ ጊዜ ከአባሮባ መንደር ተፈናቀሉ ያሏቸው ሰዎች ምን ያህል ናቸው? ወደ አንድ ሁለት መቶ አባወራዎች ናቸው የተፈናቀሉት። በትንሹ አራት የቤተሰብ አባላት ባዛ ቁጥሩ ማግኘት ይቻላል። እኮ የት ሄዱ የት ናቸው እነሱ ያሉት? ሶስት መቶ ሰዎች በቁጥር ሶስት መቶ ሰዎች፣ ሶስት መቶ ሀምሳ ሰዎች ተልተለ ወረዳ ውስጥ ነው አሉት። ሌላ ከዛ ውጭ ያሉት በርከት የሚሉ ሰዎች ደግሞ በዚህ በኮንሶ ላይ ወደ አራት ቀበላት ውስጥ ነው ሰፍሮ ያሉት በርከት አሉ። አንዳንድ ቦታ ላይ ስድስት መቶ አንዳንድ ቦታ ላይ እስከ አምስት መቶ አንድ ቦታ ላይ እስከ ሶስት መቶ የሚደርሱ ሰዎች ናቸው በየቀበላት የሰፈሩት። ይሄን ሁሉ ጊዜ ታዲያ ለእነዚህ ሰዎች የሚልደራሽ የሆነ የምግብ ሆነ የመሳሰሉት እርዳታ እንዴት ነው የሚያገኙት? እነዚህ ሰዎች በተለይ ኮንሶ ያሉ ሰዎች የኮንሶ ሕዝብ ነው አሁን በአሁኑ ጊዜ እየረዳ የሰፈሩባቸው ቀበላት እና አጠቃላይ ሕዝቡ ነው አልባሳትም ይሄን ነክ ነገሮችንም እየሰበሰበ እየሰጠ ያለው ይሄ ነው እስካሁን ድረስ ኮንሶ እንደ ድርጅት እንደምረደው ነው እየሰማ ነው። ጥብትላ አካባቢ ያሉት እናንተ ለመንግስት አካል ከዚህ በፊት አመልክታችሁ ነበር አይደል? የክልሉ መንግስት እኮ ነው ይህን እያደረጋሉት። ስለዚህ ለየትኛው መንግስት? ለፌዴራል መንግስት ለፌዴራል መንግስት አመልክታችሁ ለፌዴራል መንግስት ተደጋጋሚ ተደጋጋሚ አቤቱታዎችን አቅርበናል። በዚህ ከግጭት ጋር በተያዘ ነገር ግን የፌዴራል መንግስት ከዚህ ቀደምም የክልሉ መንግስት ምን እያለ ነበር እዚህ ክልል ያለን እኛው ነን። ፌዴራል መንግስትም ያለን እኛ ስለሆን የትም ቦታ ቢትሄዱ መፍትሄ አታገኝም የሚል አቅጣጫ ሲያስቀምጡ ነበር እና በእርግጥም መከላከያም ብንወስ ፖሊስ ፌዴራል ፖሊስን ብንወስ እንግዲህ እስከ እስከ የሚታወቀው ጠቅላይ ሚኒስትርስ የክልሉ ሰዎች ናቸው። እንግዲህ ታች ደህድን አብሮ ነው ይህንን ውሳኔ የሚወስኑት። ወደ ላይም ስትል ያው እንሱ እንደምታገኛቸው። ስለዚህ አሁን ለማን ማመልከት እንደምችል ራሱ በጣም ግራ ነው እያገባ ነው ያሉ። በአሁኑ ወደ እግዚአብሔር ነው፣ ወደ እግዚአብሔር ካልሆነ በስተቀር የምናመለክትበት አካባቢ ያለ አይመስለኝ። በኮንሶ እየተፈጸመ ነው ስለተባለው ድርጊት የመንግስትን ምላሽ ለማግኘት ሞክረናል። የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግሥት ቃል አቀባይ ወይዘሪት ሂክማ ሃይረዲን እንደሚያነጋግሩኝ ቃል ቢገቡልኝም እስከ ምሽቱ አንድ ሰዓት ከ45 ድረስ ስብሰባው እንዳልተጠናቀቀ ተረድቻለሁ። አቶ ገመቹ ጌምስ እንደገለጹት ከሆነ የኮንሶ ህዝብ መሠረታዊ የሆኑ አገልግሎቶችን ማለትም የትምህርት፣ የጤናና የመሳሰሉትን በመንግሥት የሚሰጡ አገልግሎቶች ከተሰጡ ወራት ተቆጥረዋል። የመንግሥት ሠራተኞች ደሞዝ ካገኙም ከአምስት ወራት በላይ አልፏል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ዜና መጽሔት ክፍለ ጊዜ እንሸጋግራለን። አድማጮች፣ ወደ ጎንደር ይወስደናል። በተለያዩ የአማራ ክልል አካባቢዎች እስራት እየተካሄደ መሆኑን የሚጠቁሙ መረጃዎች እየደረሱን ነው። በጎንደር በአዴት በዳንግላ የታሰሩ ሰዎች መኖራቸው እና የወልቃይት የአማራ ማንነት ኮሚቴ ዋና ጸሐፊም እየተፈለጉ መሆኑን በዳንግላና በአዴት የመኢአድ ተጠሪዎች ዳኛ ፊት ሳይቀርቡ ለቀናት መታሰራቸው ተጠቁመዋል። ሰሎሞን አባተ ትናንት ምሽት ባጠናቀረው ዘገባ የተለያዩ ወገኖችና የመንግስት ተጠሪን ምላሽ አካቶ ዝርዝሩን ይዟል። ጎንደር ላይ ከሁለት ቀናት በፊት ከ ሀያ አራት ሰዓት በላይ ስልክና ኢንተርኔት ተቋርጦ በተካሄደ አሰሳ ብዙ ሰው መያዙን ከስፍራው ያነጋገርነውን ነዋሪ ዋቢ አድርገን ዘግበናል። ከጠዋቱ አርብ አስራ ሁለት ሰዓት ጀምሮ እስከ ዛሬ ረፋድ ድረስ ኔትወርክን በማጥፋት ኢንተርኔቱን ከዚህ በፊት እንደተዘጋ የሚታወቅ ነው። ወጣቶቹ ሲያሱ ሲለቅሙ ነው የዋሉት ያደሩት ማለት ነው። በትላንት በተካሄደው አፈና ውስጥ ወደ ዘጠና ሰባት የሚጠጉ ወጣቶች በየቦታው እየለቀሙ ወስዷቸዋል ማለት ነው። በሌላ በኩል ደግሞ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባላትንና ደጋፊዎችን ኢላማ ያደረገ የመንግስት እንቅስቃሴ እየተካሄደ መሆኑን ያነጋገርናቸው ነዋሪዎች ይጠቁማሉ። በተለይ በጎንደር ዩኒቨርሲቲ የጌስት ሃውስ ወይም የእንግዳ ማረፊያው ስራ አስኪያጅ የሆኑት የወልቃይት የአማራ ማንነት ጥያቄ ኮሚቴ ዋና ጸሐፊና ሕዝብ ግንኙነት የታጠቁ ኃይሎች መስሪያ ቤታቸው ድረስ እያሳደዷቸው መሆናቸውን ገልጸውልናል። ት ላይ አንድ ሰዓት ከአስር ወደ ሰላሳ የሚሆኑ ወታደሮች ልክ ትልቅ ነገር ትልቅ ጦር ሰር ጦር ወንጀለኛ ሰው እንዳለ አስመስለው ጉድብ ይዘው የመስሪያ ቤታችን የሴኩሪቲ ወይም ደግሞ የጥበቃ አካላቶች አሉ። እነሱን ቀደም ሲል ከኢህአዴግ የተመለሱ ሙስሊም ምልስ ወታደሮች ናቸው። ጳጉሜ አራት ማለት ነው። አዎ አር እነሱ የተሻለ ግንዛቤ ስላላቸው ምን ሆናችሁ ሲሏቸው ስራ አስኪያጁ ፈልገናል። ይ ስራ አስኪያጁ በአሁኑ ሰዓት ሰዓት አልደረስም፣ አሁን አይገቡም። በሌላ በኩል ግን ይሄ ተቋም የዩኒቨርሲቲ ገሳሱ እንደመሆኑ መጠን ከፍተኛ የሆኑ የተለያዩ ምሁራኖች ከተለያዩ ሀገሮች ከውጭ ሀገር የሚመጡ የሚያርፉበት እንጂ ወንጀለኛ መደበቂያ አይደለም። ወይ ደግሞ ስራ አስኪያጁም ህጋዊ ሆኖ ስራውን የሚሰራ ሰው ነው የምናውቀው፣ አባታችን ነው። እዚህ ገብታችሁ ምንም አይነት እውቀት መፍጠር የለባቸውም። ከፈጠራችሁም ደግሞ ለሀገሪቱም ሆነ ለእናንተም መጥፎ የፖለቲካ ክስረ ነው የሚደርስባቸው ሲሏቸው በወቅቱ ጥለው ሄደዋል። በእለቱ ደግሞ በሰባት ሰዓት ፖሊስ ሰራዊት አካላት ከአስራ ስምንት ቀበሌ ካለው ሶስተኛ ፖሊስ ጣቢያ የሆኑ አካላት መጥተው እንደጠየቁ ነግረውኛል። በአጋጣሚ ግን ከአንድ ቀን በፊት እኔ ሐሙስ አስራ ሁለት ሰዓት በዓል ስለሆነ የተወሰነ ቤተሰብ ጋር ልታቄጀ ስለነበረ ከዛ ሁኜ በስልክ ተነግሮኛል። እኔ በጣም በዚህ ጉዳይ ላይ አዝኛል። ይህንኑ ጉዳይ በተለያዩ ደረጃዎች ላሉ የስራና የጸጥታ ኃላፊዎች አንስቼ ነበር። በስልክ ያገኘኋቸው የጎንደር ዩኒቨርሲቲ የቢዝነስና ልማት ምክትል ፕሬዚደንት ዶክተር ይንገስ አለሙ ጥያቄን ካቀረብኩላቸው በኋላ ስልኩ ተቆ ቋርጧል መልሽ ሞክሬ ላገኛቸው አልቻልኩም የዩኒቨርሲቲው የጸጥታና የደህንነት ኃላፊ ወደ ሆኑት ወደ ኢንስፔክተር ስጦታው አዛናው ደውዬ አግኝቻቸዋለሁ። ስለ ሁኔታው የሚያውቁት ነገር እንደሌለ ነግረውኛል። በሌላ በኩል ደግሞ በጎንደርና በአጠቃላይም በአማራ ክልል ስላለው ሁኔታ ያላቸውን የወቅቱን መረጃ እንዲያካፍሉኝ ወደ መላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ ወደ አቶ ሙሉጌታ አበበ ደውዬ ነበር። በክልሉ የተለያዩ አካባቢዎች አሁንም ችግሮች አሉ ብለውኛል። ሞጣ ላይ የባህሉ ቀን ማታ ግጭት ነበር። ወጣቶቹ ሰብሰብ ብለው ባህል ሲያከብሩ ከአካባቢ የሰዎች ጋር ግጭት ፈጥረው ማምሻውን ረጅም ሰዓት የተኩስ ድምጽ ይሰማ እንደነበር ነው የነገሩኝ። ዘላሉ ሰዎች ግጭቱ እንዴት ነው? ዝም ብሎ የግለሰቦች መደበኛ ግጭት ነው ወይስ ሰፋ ያለ ገጽታ አለው? ሞጣ ላይ ምን አለ መሰለህ፣ ፍኖተ ሰላም የሞተው ልጅ የሞጣ ልጅ ነው እና ከዛ ጊዜ ጀምሮ ፍርሃት አለ። ሞጣ ላይ የሆነ ችግር ይፈጠራል ብለው ይሰጋሉ። የጸጥታ ኃይሎች በዓሉን ምክንያት አድርገው እንግዲህ ወጣቶች ሰብሰብ ብለው በዓሉን እያከበሩ ባሉበት ሰዓት ነው ጥንቆሳ የተጀመረውና ወደ ግጭት የተቀየረው ማለት ነው። ምን ተፈጠረ በዚህ ግጭት ውስጥ? በእርግጥ በህይወት ይሁን በንብረት የደረሰ ጉዳት የለም። ከፍተኛ ረጅም የሆነ ተኩስ እንደነበረ ነው ያወቅነው። ወጣቶቹ የተወሰኑ ወጣቶች እንደታሰሩ ነው የነገሩት። ስንት ወጣት እንደታሰረ ይታወቃል? በህይወትና በነፍስ የደረሰ ባይኖርም ወጣቶቹ ግን ከአስር በላይ የሆኑ ወጣቶች እንደታሰሩ ነው የነገሩት። ከዚያው መስመር ሳንወጣ የአዴት ከተማ ትላንት ማታ ሌቱን ሌለ ማታ ምሽቱን በር እያንኳኩ ብዙ ወጣቶችን እና እዛ አካባቢ ያሉ ወንዶችን እንዳሰሩ ነው። ከዚያ ውስጥም አሁን የኛ የወረዳ ተወካይ የነበሩት አቶ ስመኛው ገሰሳ የሚባሉ በቁጥጥር ስር ውለው ማታ፣ ዛሬ ወደ ብርሸለኮ ሄደዋል እና ወደዚህ የሉም ብለው ፖሊስ መልእክት ለቤተሰብ እንደነገረ ነው የከተማው ፖሊስ፣ ልጃቸው ያሳወቀችን። በስንት ሰዓት ነው ማታ ሲሉ የተያዙት? በኢትዮጵያ ሰዓት አቆጣጠር ከሶስት ሰዓት በኋላ ነው መጥተው ያንኳኩትን ያለችን። በእኛ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከምሽቱ ሶስት ሰዓት በኋላ መጥተው አንኳኩ። አንከፍትም ስንላቸው እንድን ከፍት አስገደዱን። ከዚያ የአካባቢ ታጣቂዎች እና የከተማው ፖሊሶች መጡ። ሌላ ጦር ሀይል ያለው ጦር ከሚመጣ ከፍታችሁ እኛ ምንወስደው ይሻላል ጦር ከመጥ ይሞታል ብለው አስፈራሩን። እኛም ተፈትላቸው ታጣቂዎችና ፖሊሶች ናቸው የወሰዱት ነው ያለች ልጃቸው። ለመሆኑ እነዚህ ሰዎች የእስር ማዘዣ ይዘዋል? ምንም በዛ ሰዓት ላይ ሲሄዱ የእስር ማዘዣ የያዙት የፍርድ ቤት ትዕዛዝ ቀርቶ የጣቢያ መጥሪያ እንኳን አልያዙም። የፖሊስ መጥሪያ ራሱ አልያዙም። ጠይቄ ነበር ልጃቸውን ሌላው እስር ላይ ናቸው ሲሉ የጠቆሙኝን የመይአድን ስራ አስፈጻሚ አባልና የፓርቲውን የሰሜን ቀጠና ኃላፊ የአቶ ሙሉቀን አይነ ለምን ይዞታ ለመጠየቅ ዳንግላ ወደሚገኙት ባለቤታቸው ወደ ወይዘሮ ፋንታዬ ወለል ጥሩነህ ደውዬ ነበር። ወይዘሮ ፋንታዬ ባለቤታቸውን በቀጥታ አግኝተው አነጋግረዋቸው እንደማያውቁ፣ እንዲሁም አቶ ሙሉ ቀን ጠበቃም ሆነ ሐኪም እስከዛሬ እንዳላገኛቸው የአስም መድኃኒታቸውንም የሚያገኙት እርሳቸው ለፖሊስ አባላት ሰጥተው በመቀባበል መሆኑን ገልጸውልኛል። በተለያዩ ከተሞች ሰዎች በብዛት እየተያዙ ስለመወሰዳቸውና በጎንደር በአዴትና በዳንግላም እስራትና ማሳደድ እየተፈጸመባቸው ናቸው ስለተባሉት የወልቃይት ኮሚቴና የመኢአድ ሰዎችም ጉዳይ የአማራ ብሔራዊ ክልላዊ መንግሥትን ቃል አቀባይ አቶ ንጉሡ ጥላሁንን አነጋግሬ ነበር በክልላችን ያለው ሁኔታ በማንኛውም ቦታ ግጭት በተከሰተባቸው ቦታዎች ዋነኛ የግጭት አስተባባሪዎችና ጥፋት ያቀነባበሩና ጥፋት የፈጸሙ ለህግ የሚቀርቡበት አሰራር መኖሩ የግድ ነው። እና እነዚህን ወደ ህግ በማቅረብ የሚበዛው ደግሞ ጉዳዩ ያደናገረውና ያልገባው ስለሆነ ለማስተማር መንግስት ከነዚህ ወጣቶች ጋር ውይይት ለማድረግ ለዚህ ውይይት በተዘጋጁ አካባቢዎች ወስዶ ስልጠና በመስጠትም የተጀመራለና፣ ይሄ ስለሆነ በየከተማው በየአካባቢው፣ ቤቶች በተቃጠሉባቸው ሀብት በወደመባቸው አካባቢዎች ወላጆች ጭምር እየተገለጸላቸው በዚህ ጥፋት ላይ የተሳተፉ ስለሆነ መክረን፣ አስተምረን፣ ለቀጣይ ተልዕኮ ግልጽ አድርገን፣ ምናልባትም እነዚህ የሚበዙት ወጣቶች የተለየ አጀንዳ፣ የጥፋት አጀንዳ፣ የጥፋት ዓላማ ስለሌላቸው ተሳስተውና ተደናግረው ወደ ጥፋት እንዳይገቡ መክረን እንመልሳለን በሚል ለወላጆችም እየተገለጸ ጭምር የተፈጸመበት ሁኔታ አለ። በሌላ በኩል ደግሞ በኦሮሚያ የተለያዩ አካባቢዎች ችግሮች እንደነበሩ በሃሮማያ ዩኒቨርሲቲ በሶስት የመማሪያ ክፍሎች ላይ ቃጠሎ ደርሶ የንብረት ጉዳት ማጋጠሙን የመላ ኢትዮጵያ አንድነት ፓርቲ መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ገልጸውልኛል። ሁኔታዎቹን ቀረብ ብለን ተከታትለን የምናገኘውን ይዘንላችሁ እንመለሳለን። አድማጮች ይህ የተከታዩ ዘገባችን፣ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትስ ህግ አውጪ ምክር ቤት በኢትዮጵያ ሰብአዊ መብት አያያዝ ላይ የተነጣጠረ አዲስ ረቂቅ ውሳኔ ቀደም ብለን በመግቢያው እንዳስተዋወቅ ነው በዛሬው ዕለት ይፋ አድርጓል። የአፍሪቃ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ስሚት መሪነት የቀረበው ይህ ረቂቅ ህግ በኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን የኃይል እርምጃዎች እንዲያቆሙ፣ ግድያዎቹ በዓለም አቀፍ ገለልተኛ ወገኖች ማጣራት እንዲደረግባቸው፣ እንዲሁም በእስር ላይ የሚገኙ የፖለቲካ መሪዎችና ጋዜጠኞች በአስቸኳይ እንዲለቀቁ የሚጠይቅ ነው። ሄኖክ ሰማእግዜር በስፍራው ይገኛል። ሄኖክ እንደምናምሽ እንደምናምሻቸው አድማጮች የአድማጮችና የእኛ ሰላምታ ይቀላቀላል። እኛ ጋር እኩለ ቀን አለፍ ማለቱ ነው ለሁሉም። አንተ በስፍራው ትገኛልህና ሄኖክ የረቂቁን እቅድ ወይም አላማ ረቂቁ ዳር ለማድረስ የታሰበውን አላማ በመግቢያው ጠቆም አድርገናል። እስኪ አብራራልን፣ ፈታ አድርገህ ንገረን። ምንድን ነው በዚህ ረቂቅ የታቀፈው? እንግዲህ ይሄ ረቂቅ ህግ ውሳኔ አስራ ስድስት ይባላል። በዛሬው ዕለት የቀረበው በሶስት የዩናይትድ ስቴትስ ኮንግረስ አባላት ነው። አስቀድመን እንደገለጽነው የውጭ ጉዳይ ቋሚ ኮሚቴው በኮንግረስ ውስጥ ማለት ነው የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት አልግሪን እና ኮንግረስማን ካውፍማን ሆነው ነው ይህንን ህግ ይፋ ያደረጉት። ዛሬ አብረዋቸው ደግሞ በርካታ ኢትዮጵያውያን ነበሩ፣ በኢትዮጵያ ያለውን የሰብአዊ መብት ሁኔታ ለማሳየት የምስክርነት ቃላቸውን የሰጡት ከእነዚህም መካከል ፈይሳ ሌሊሳ በሪዮ ኦሊምፒክ የማራቶን ውድድር ውስጥ የብር ሜዳሊያ አሸናፊ የሆነው እና እጆቹን ከፊት ወደ ላይ ከፍ አድርጎ ኤክስ ምልክት በማድረግ ያሳየው። በአጭሩ ይሄ ህግ በኢትዮጵያ ያለው የሰብአዊ መብት ጥሰቶችን በቅርቡ በዜጎች ላይ የሚደረጉ ግድያዎችን በተለይ በጸጥታ ኃይሎች የሚያወግዝ እና የኢትዮጵያ መንግስት፣ የዩናይትድ ስቴትስ መንግስት እርምጃ እንዲወስዱ የሚጠይቅ ነው። እስቲ እንዲያው ህጉ ያለውን ድጋፍ አስመልክቶ ኮንግረስማን ክሪስ ስሚዝ ተናግረዋል እና ከሳቸውን እንስማና ወደ ዝርዝሩ ደግሞ ተጨማሪ ዝርዝር አለኝ Uh, it is bipartisan, like I said, uh, but this is part of a እንዳልኩት የሰብአዊ መብቶችን አያያዝ የተመለከተው ረቂቅ ሕግ በሁለቱም ፓርቲዎች የተደገፈ ነው። ይሄን እየተባባሰ የመጣ ችግር ለማስወገድ ነው ዓላማችን። በሰብአዊ ድርጅቶች አማካኝነት የምንለግሰው እያንዳንዱ ብር የተራቡትን ለመመገብና የተራቆቱትን ለማልበስ እንዲሁም የታመሙትን ሕክምና እንዲያገኙ ለማድረግ ነው። ያ ገንዘብ ለወታደራዊ ጉዳይ ውሎ ከሆነ ያም በጥንቃቄ መመርመር ይኖርብናል። የዚህ የኢትዮጵያን የሰብአዊ መብቶች አያያዝ የተመለከተው ረቂቅ ሁለተኛ ክፍልም በቅርቡ ይፋ ይሆናል ነበር ያሉት። እንግዲህ የተባበሩት መንግስታት፣ የአፍሪካ ህብረት፣ የተለያዩ ዓለም አቀፍ የዩናይትድ ስቴትስ ኮንግረስን ጨምሮ የኦባማ አስተዳደር የዩናይትድ ስቴትስ መንግስት የሚኒስትር መስሪያ ቤቶች ከኢትዮጵያ መንግስት ጋር በሚኖራቸው ግንኙነቶች እነኝህን የሰብአዊ መብት ጥሰቶች የሚያስቆሙበትን የጋራ አምድ እንዲፈጥሮ የሚጠይቅ ነው። እንግዲህ እያነጋገሩ ነው ያሉት እነዚህ የኮንግረስ አባላት። በተጨማሪም ገለልተኛ የሆነ ማጣራት በኦሮሚያና በአማራ ክልል በጸጥታ ኃይሎች ደረሱ የተባሉት ግድያዎች እንዲጣሩ የሚጠይቅም አለው። በቁጥጥር ስር የሚገኙ ጋዜጠኞች እንደዚሁም የፖለቲካ መሪዎች እንዲፈቱ የሚጠይቅ አምዳለው አሉላ መልካም። ሄኖክ እንግዲህ በርከት ያሉ ነገሮች የተካተቱበት ይመስለኛል፣ ብዙዎችም ተገኝተዋል ብልሃል። ወደኋላ ላይ ከላከው አንድ ድምፅ ደርሶናል። ክሪስስ ሚዝ ከተናገሩት ድምፅና በተለይ ቅድም ቅድም ያስተዋውከውን የሪዮ ኦሎምፒክ የብር ሜዳሊያ ተሸላሚው ፈይሳ ሌሊሳን ጨምሮ ተገኝ ያሉበትን ድምፃቸውን ንስማና የመጨረሻ ጥያቄ ያስከትላለሁ። We have three outstanding leaders of the Ethiopian Ethiopians who will speak to us. One of them actually was a silver medalist in the marathon, and it's just a great honor to have Beisa. የሪዮ ማራቶን የብር ሜዳሊያ ተሸላሚው ፈይሳ ሌሊሳ ነው። እነዚህ ሰዎች እዚህ ሲቀርቡ ወይም እዚህ ስናቀርባቸው ከፍተኛ ክብር ይሰማናል ሲሉ ነው ያስተዋወቁት። ፈይሳ ለኦሮሞ ሕዝብ እንቅስቃሴ ያለውን ድጋፍ ለማሳየት እጆቹን አጣምሮ ለመላው ዓለም አሳይተዋል። በዚህም ወደ አገሩ ቢመለስ ችግር እንደሚገጥመው በማመን የዩናይት ስቴትስን ጥገኝነት ጠይቋል ነበር ያሉት። ሄኖክ ከደረሰን ሁለተኛው ድምፅ አንዱን ነው ያጫወትኩልህ። አንተ ከላክልን ምናልባት ወደ ኋላ ላይ ስለሚቀርበውት ነግረን ሌሊሳ በዛሬ ሁለት ከተለያዩ የዓለም አቀፍ ጋዜጠኞች ጋር ያደረገው ውይይት አለ። እሱን ወደ በኋላ የምናመጣው ይሆናል። እንግዲህ ይህንን ጉዳይ ለማሰር መንገዱን መረዳት አስፈላጊ ነው። በዩናይትድ ስቴትስ ኮንግረስ ውስጥ የሚፈልቁ ህጎች በተለይ በንዑስ ኮሚቴዎች የሚወጡት በዋናው የውጭ ጉዳዮች ቋሚ ኮሚቴ የሚታይ ይሆናል። አባላቶቹ ድጋፋቸውን ከሰጡት በአጠቃላይ በ በህግ አውጪው አካል ውሳኔ ተሰጥቶበት እንደዚሁ በሴኔቱ ከንዑስ ኮሚቴ ጀምሮ እስከ ላይ የሚሄድ ነው። እንደሚታወሰው በዩናይትድ ስቴትስ ኮንግረስ የወጣ የምርጫ ዘጠና ሰባትን ተከትሎ ኤች አር ሁለት ሺህ አምስት የሚባል ህግ ነበረ። ይሄ ህግ በጣም በርካታ መሰናክሎችን አልፎ በስተመጨረሻ ግን ለውሳኔ አልበቃም። እንደዚህ አይነት ህጎች በሚፈልቁ ጊዜ የኢትዮጵያ መንግስት ከዚህ ቀደም በነበሩት ያደረጋቸው በጣም በርካታ ገንዘብ ከፍሎ ይሄ ህግ ሆኖ እንዳያልፍ ሎቢስቶች ቀጥሮ የሚሰራበት አሰራር አለ እና ሂደቱ የህጉ ሂደት የሚሆነው ይሄን ይመስላል። ረቂቁ ወደ ህግ እስኪቀየር ድረስ አሉላ መልካም፣ ሄኖክ ዝርዝሩን በሌላ ጊዜ እንመለስበታለን። ታዲያ ቀደም ብሎ ወደ አስተዋወቀው ጋዜጣዊ መግለጫ የሚመለከተው የሪዮ ኦሎምፒክ የማራቶን የብር ሜዳሊያ ተሸላሚው ፈይሳ ሌሊሳ ጋዜጣዊ መግለጫ በሁለተኛው አጋማሽ እናገኘሃለን። ለአሁኑ እናመሰግናለን። መልካም ቆይታ። አመሰግናለሁ አሉላ። በምሽቱ ወደያዝነው ሌላው ዘገባ እናልፋለን። የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ከጳጉሜ አንድ እስከ አራት ባካሄደው የማዕከላዊ ኮሚቴ ስብሰባ የወቅታዊ ችግሮችን መንስኤዎችና ምክንያቶች መገምገሙን፣ የመፍትሄ አቅጣጫዎችን ማስቀመጡን አስታውቋል። ይህንኑ መነሻ በማድረግ የድርጅቱ የማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግሥት ቃል አቀባይ ከሆኑት ከአቶ ንጉሱ ጥላሁን ጋር የተደረገው ቃለምልልስ ተከታይ ክፍል ይሆናል። ቀጣዩ እስክንድር ፍሬውን ያነጋገራቸው አቶ ንጉሱ በኢህአዴግ ምክር ቤት በጠቅላላ ተደርገው በአገር ደረጃ የታዩ ጉዳዮች በየክልሉ በዝርዝር እንደሚታዩ ጠቅሰውልኛል። ቀደም ብለው የኢህአዴግ ምክር ቤት ከጠቀሳቸው ነጥቦች አንዱ በዚህ ዓመት አሁን በያዝነው የ2009 ዓ.ም መጀመሪያ ላይ የሚተገበሩ ወይም የሚጠበቁ የለውጥ ፕሮግራሞች እንዳሉ የሚገልጽ ነው። ይህ ደግሞ ሹምሽሮችንም ሊጨምር እንደሚችል የሚገልጹ ወገኖች አሉ። ከዚህ አንጻር በዚህ በ2009 ዓመተ ምህረት መጀመሪያ ላይ በአማራ ክልል የሚጠበቁ የኃላፊነት ሽግሽጎች ወይም ሹምሽሮች ይኖራሉ? እነዚህስ በብአዴን ማዕከላዊ ኮሚቴ ስብሰባ ታይተዋል ወይ? አቶ ንጉሱ? በአዴን ማዕከላዊ ኮሚቴ በዝርዝር ሁኔታዎችን ገምግሟል። ይህንን ግምገማ አሁን ቅድም እንደገለጽኩት በየደረጃው በክልል በሁሉም ዞኖችና ወረዳዎች ዝርዝር ግምገማ ይደረጋል። ይህን ዝርዝር ግምገማ መሰረት አድርጎ አመራሩ አንደኛ ፖለቲካዊ ብቃትን፣ ህዝባዊ ወገንተኝነትን፣ አቅምን መሰረት አድርጎ ስምሪት ይሰጠዋል። ከዚህ ግምገማ መልስ የግምገማው ውጤት ይዞት የሚመጣው ነው የሚሆነው። በአጠቃላይ ግን የህዝብ ጥያቄ የህዝብ የልማት፣ የሰላም እና የዲሞክራሲ ጥያቄ በመመለስ አኳያ አመራሩ ያለበት ቁመና ተገምግሞ ታይቶ በአስፈላጊ በሆነበት ሁኔታ ሁሉ ምላሽ የሚሰጠው ነው የሚሆነው የእያንዳንዱን ግምገማ ውጤት በክልሉም የሚፈጸሙትን ነገሮች በጊዜያቸው አሁን ስራ በመገምገም እንቅስቃሴ በመገምገም ሰላማዊ ሁኔታን በማረጋገጥ ላይ ነው ያለው የክልሉ መንግስት። ይሄንን በየደረጃው ውይይት እያደረገ ነው፣ ግምገማ እያደረገ ነው። ይሄ ወደ ታች ሲወርድ መሬት በነካበት አግባብ የይዞት የሚመጣው ውጤት ይኖራል። በሂደቱ ትክክል የህዝብን ጥያቄ በመመለስ አለመመለስ በፖለቲካ ብቃት በአመራር ብቃት በሚዛን እንደየነገሩ አግባብና እንደ ሁኔታው እንደየ ግምገማው መነሻ ውሳኔዎች ይሰጣሉ ማለት ነው። ነገር ግን አሁን ደርሶ በዚህ ቦታ ላይ ከዚህ ወደዚህ ሽግግር ሽግሽግ ይደረጋል ብሎ መናገር አይቻልም በአሁን ባለንበት ሁኔታ። ምክንያቱም መነሻው የኢህአዴግን አቅጣጫ አስቀምጦ ኢህአዴግ በአጠቃላይ የአመራር ሽግሽግ በምን ደረጃ ይፈጸማል ብሎ አስቀምጧል። ብአዴንም ይሄንን አስቀምጧል። አስፈላጊ ሆኖ ሲገኝ ሽግሽግ ይደረጋል። የክልሉ መንግስት አሁን ይሄንን ተቀብሎ ግምገማ እያደረገ ነው። ግምገማው ሽግሽግ አስፈላጊ ሆኖ ሲያገኘው ከቦታ ቦታ፣ ከኃላፊነት ማንሳት፣ ዝቅ ማድረግ፣ ከፍ ማድረግ አስፈላጊ ሆኖ ሲያገኘው የሚታይና የሚፈጸም ይሆናል ማለት ነው። የመጨረሻ ጥያቄ ያደርገዋሉ። አቶ ንጉሱ በተለያዩ ማህበራዊ ድረገጾች ተጠቅሶ የሚያቅ ነጥብ ላንሳና ከዚሁ ከሽግሽግ አንጻር የክልሉን ፕሬዚዳንት አቶ ገዱ አንዳርጋቸውን ጨምሮ ከፍተኛ አመራሮቹን በተመለከተ የአመራር ሽግሽግ በሚኖርበት ሁኔታ ላይ ምክር ቤቱ ተነጋግሯል? አልተነጋገረም? ግለሰብ ጠቅሶ አልተነጋገረም። ሽግሽጉ ግለሰብን ማዕከል ያደረገ ሳይሆን ስርዓትን ማዕከል ያደረገ ነው። ግለሰብ ጠቅሶ ከሌ ወደዚህ ከሌ ወደዛ የሚል ነገር የሚመጣው ከግምገማ በኋላ ነው ማለት ነው። አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይም ቃል አቀባይ፣ እንደዚሁም የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን የማዕከላዊ ኮሚቴ አባል በጣም ነው የማመሰግነው፣ ስለ ጊዜዎት አመሰግናል አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በስልክ የደረሱን አስተያየቶቻችሁን ቆየት ብለን እናሰማለን። ታዲያ ቆንጅት ጀሚላ እያለ ነው መሐመድ አማን። ሰሞኑን በኢትዮጵያ ባሉ ዜናዎች ሳቢያ መደበኛ ሙዚቃ እንደምናሰማው ማሰማት አልቻልንም ወይም አልፈቀድንም፣ አቁመን ነበረ። ዛሬ አንድ ዜማ

ये चार नल्बर

An tonun bakal davabiye, alkan alkan ke e, ጀሚላ መሐመድ አማን። ግሩም ዜማ ነው፣ ግሩም ዜማ ነው። እናመሰግናለን ንጉሱ፣ እናመሰግናለን አድማጮች። ስርጭታችን ይቀጥላል። አሁን ወደ ዩናይት ስቴትስ ምክር ቤት ነው የምንመለሰው። ሄኖክ ሰማ እግዜር በድጋሚ በስልኩ መስመር ተገኝተዋል። ሄኖክ ይሰማሃል? ይሰማኛል። አሉላ ቅድም ከተነጋገርን በኋላ ቦታ ቀይረን ሰይሳ ሌሊሳ የጋዜጣዊ መግለጫ ሰጥቶ አሁን የጨረሰበት ቦታ ነው የሚገኘው። በዩናይትድ ስቴትስ ኮንግረስ አጠገብ የሚገኝ ሆቴል ውስጥ ነው። ግሩም ለማረሚያውም አመሰግናለሁ። ታዲያ በቀጥታ ወደ ጉዳዩ ንግባ። ምንድን ነው የፈይሳ ሌሊሳ ጋዜጣዊ መግለጫ አላማ? ምንስ ይዘት ነበረው? እስካሁን አንተ በተከታተልከው እንግዲህ አስቀድሞ እንደገለጽ ነው በዩናይትድ ስቴትስ ኮንግረስ የቀረበውን ውሳኔ አስራ ስድስትን ከኮንግረስማን ክሪስ ስሚት እና ከሌሎች የኮንግረሱ አባላት ጋር በመሆን የምስክርነት ቃላቸውን ከሰጡ ኢትዮጵያውያን አንዱ ይሳሌ ሊሳ ነበር። ከዛ ቀጥሎ አሁን የምንገኝበት የተለያዩ የዓለም አቀፍ ጋዜጠኞች ባሉበት ስለራሱ ራሱ የወደፊቱ ኑሮ ህይወቱ እንደዚሁም ደግሞ በኢትዮጵያ ምን አይነት ለውጥ ሊመጣ እንደሚያስብ ወይም እንደሚፈልግ የገለጸበት ነው እንግዲህ አስቀድሞ በሪዮ ኦሊምፒክስ ወደ ኬንያ ሄዶ በኬንያ ከፍተኛ ቦታ ላይ ልምምዱን እንደሚያደርግ ገልጾ ነበረ። ዛሬ እሱን አንስቼ ጠይቄው ነበረ ወደ ኬንያ የመሄድ ነው ሀሳብ፣ እዚህ ዩናይትድ ስቴትስ የመቆየት ነው ወይ ሀሳብ የሚል ጥያቄ አንስተንለት፣ በዚህ ዩናይትድ ስቴትስ ቆይቶ በተለይ ኒው ሜክሲኮ በምትባለው ግዛት ልምምዱን እየሰራ ወደ ሩጫ ተሳታፊነቱን እንደሚገባ ነው የገለጸው። ከዚያም በተጨማሪ አሉላ ለዩናይትድ ስቴትስ ዜግነት ቀይሮ የሮጥ እንደሆነ ተጠይቆ ነበር። በፍጹም ለሀገሩ መሮጥ እንደሚፈልግ፣ በሀገሩ ሰላምና ለውጥ ኖሮ ለሀገሩ መሮጥ እንደሚፈልግ ነው የተናገረው። ፈይሳ ሊሌሳ ኒው ሜክሲኮ ለምን ሄኖክ ራቅ ያለ ግዛት ነው የመረጠው? ምናልባት የአየሩ ሁኔታ የታወቀ የተነገረ ነገር አለ? አዎ የስልጠና አገልግሎቶች፣ እንደዚሁም ደግሞ እንግዲህ የአትሌቲክስ ስልጠና በምናወራ ጊዜ ከአትሌቱና ከአካባቢው ሁኔታ በተጨማሪ አሰልጣኞች፣ የአጠቃላይ መሰረተ ልማቱ የሩጫው መሰረተ ልማት የተሟላባቸው አካባቢዎች አሉ። ኒው ሜክሲኮ አንዱ ነው። ለዛ እንደመረጠው ገልጸዋል። ኬንያን ያልመረጠበት ምክንያት ኬንያና ኢትዮጵያ የጸጥታ ኃይሎች የቅርብ ግንኙነት ስላላቸው አሳልፈው ሊሰጡኝ ይችላሉ የሚል ስጋት እንዳለበት መሆኑን በመግለጽ ነው። እንግዲህ በዚሁ በዩናይትድ ስቴትስ ሩጫውን ማድረግ እንደሚፈልግ የገለጸው ፈይሳ ሌሊሳ ከዚያም በተጨማሪ በኢትዮጵያ ውስጥ ያሉ የሰብአዊ መብት ይዞታዎችን ለዓለም አቀፉ የመገናኛ ብዙሀን አስረድቷል። ቤተሰቦቹን ደግሞ በተመለከተ እድሜያቸው ምን ያህል ነው፣ እነሱን ለማየት ትጓጓለህ ወይ የሚል ጥያቄ አቅርበውለት የሰጠው ምላሽ የእኔ ልጆች ከሌላው ሰው ልጅ የሚለዩ አይደሉም እነዚህ ልጆች ኢትዮጵያ ውስጥ ነው የሚኖሩት። የብዙ ሰዎች ልጆች ኢትዮጵያ ውስጥ ይኖራሉ። እንግዲህ ባለው ሁኔታ ኢትዮጵያ ውስጥ ተማሪዎች በመንግስት የጸጥታ ኃይሎች በጥይት እየተገደሉ ነው። ለዛ ነው ልጆችን አጣምሬ ወደ ተቃውሞ የገባሁት ሲል ገልጿል። መልካም በዘገባዎቻችን ቀደም ብለን ከአለም አቀፍ ጋዜጠኞቹ ቀደም ባለ ሁኔታ በቀጥታ በተደረጉ ቃለ ምልሶችም አሁን የጠቃቀስካቸውን ነጥቦች አንስተዋል በኦሎምፒክ ታሪክ ምናልባትም የመጀመሪያው ብቻ ሳይሆን ለየት ያለ ታሪክም ለየት ያለ ሁኔታም የከሰተ አጋጣሚን የፈጠረ ነው የፈይሳ ሌልሳ ጉዳይ እንደሚያነጋግረን በዜናም መልሶ እንደሚመጣ ገምታለሁ ሄኖክ ምናልባት ዘርዘር ያሉ ዘገባዎች ይዘህ ከምትመጣበት በተለይ ረቂቅ ሕጉን በተመለከተ ሰሞኑን ከምትዘግበው ሌላ አምት ነግረን ከሌለ በዚሁ ልናሰናብትህ ነው። በጣም ባጭሩ አሉላ የምለው ነገር ፈይሳ ሌሊሳን የአሜሪካ ድምጽ ሬዲዮ ስቱዲዮ ውስጥ ጋብዘ ነዋል ሐሙስ ለታ ሐሙስ ለታ ከምሽቱ አስራ ሁለት ሰዓት በኢትዮጵያ ኢለቨን ኦክሎክ ደግሞ በዚህ በዋሽንግተን ዲሲ ለሶስት ሰዓት ያህል አብረውን ይቆያል። በተለያዩ ቋንቋዎች ነው ቃለ መጠይቁን የምናደርገው፣ እንዲከታተሉ እንጋብዛለን። መልካም መልካም ቀን ሄኖክ፣ እግዜር ይስጥልን። መልካም ምሽት። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። ሁለተኛው አጋማሽ ተገባዷል። በል ዘለቅ ብለናል። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየንን። ለዚህ ክፍል ለሁለተኛው አጋማሽ ቀዳሚ ወደ ሆነው ሐኪሞን ይጠይቁ እንሻገራለን የሕመም ምልክት የማይታይበት የዚካ ቫይረስ ወዳለበት ሀገርና አካባቢ ሄዶ የተመለሰ እናም ለቫይረሱ የተጋለጠ አንድ ለአቅመ አዳም የደረሰ ሰው በግብረ ስጋ ግንኙነት አማካይነት ቫይረሱን ወደ ጾታ ተጓዳኙ ማስተላለፍ የሚችል መሆኑን የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሰሞኑን አስታውቋል። ለመሆኑ ይህ እውነታ ከሪዮ ኦሊምፒክ ተመላሾችና ለሌሎች ምን ማለት ይሆን? ሐኪሞን ይጠይቁ በዚካ ቫይረስ ስርጭትና በጋረጣቸው ስጋቶች ዙሪያ የሚያጠነጥነው ተከታታይ ልዩ ዝግጅት በዛሬው ምሽት ፕሮግራሙ ይመለከተዋል። ለሙያዊ ማብራሪያ ወረርሽኙን አስመልክቶ ለአማርኛ አንባቢዎች ትምህርታዊ ጽሁፎችን በማቅረብ ላይ የሚገኙትን በዚህ በአሜሪካ በዋሽንግተንና አጎራባቾቿ የሲልቨር ስፕሪንግ ከተማ የውስጥ ደዌ ሐኪም የሆኑትን ዶክተር አሸናፊ ዋቅቶላን ባልደረባ ያዚያ አብሮኝ ጉጃለው አሉላ ከበደ አነጋግሯል። የምሽቱንም ትኩሱን ዜና በሚመረምረው ጥያቄ ይንደረደርና ከዶክተር አሸናፊ ጋር ቆይታ ያደርጋል። ዶክተር አሸናፊ ዋቅቶላል የዚካ ወረርሽኝን የተመለከተ ተከታታዩ ቃለ ምልልሳችን ለጊዜው በድጋሚ አመሰግናለሁ። እኔም እጅግ በጣም አድርጌ አመሰግናለሁ። ምናልባትም በዚህ ተከታታይ ውይይት የመጨረሻ የምናደርገው ኋላ ላይ እንደ ሁኔታዎች እንደ አመችነቱ መልሰን ማምጣታችን አይቀርም። ዚካና የሪዮ ኦሎምፒክን በተመለከተ ከሪዮ ተመላሾች እንደሚሰጋው ሊያመጣ የሚችል ጣጣል ይኖር ሆኖ የሚል ጥያቄ አንስተን ነበር። ና የመደላደል ጊዜ የሚባለውን በሕክምና ቋንቋ ኢንኩቤሽን ፔሪድ በመባል የሚታወቀው ሁኔታ ወሳኝነትን ጠቅሰው ነበረ። በቅርቡ የወጣ ጽሁፍ ሰዎች የበሽታውን ምልክት ሳያሳዩ እንኳን ለማስተላለፍ የሚችሉ መሆናቸው ተጠቅሷልና ና ከተለያዩ የዓለም ክፍሎች ወደ ሪዮ የጎረፉ ሰዎች ይሄን ሲያነጋግር የነበረ የወረርሽኝ ሁኔታ እንዴት መቀበል አለባቸው? በምን መልኩስ ቀጣይ ሁኔታዎች ይኖራሉ የሚለውን ለመመልከት ይረዳልና ምንድን ነው የዚህ ጥናት ውጤት መነሻ? ምንስ ነው በተጨባጭ ያመላከተው? እሺ፣ በጣም አመሰግናለሁ። ሲዲሲ ወይም የዩናይትድ ስቴትስ የበሽታ መቆጣጠርና መከላከያ ማዕከል በኦገስት ሀያ ስድስት ባወጣው ዘገባ ላይ አንድ ሰው ዚካ በቢምቢ በሚተላለፍበት ቦታ ዶሚኒካን ሪፐብሊክ ነው ከርሞ ወደ ዩናይትድ ስቴትስ ሲመለስ ሜሪላንድ ሲመለስ ምንም በሽታ ምልክቶች አልነበረውም ነበር፣ ግን ከጥቂት ቀናት በኋላ ለወዳጁ እንዳስተላለፈ ነው። ወዳጁ ታማ ተገኘች። እንግዲህ እሷ ሌላ ቦታ ስለሌለች ሌላ መጋለጫ ምክንያት ስላልነበረች የተወሰነው ምንድን ነው የዚካ ቫይረስ በሽታ ወደ እሷ የተላለፈው በግብረ ሥጋ ግንኙነት ነው። ሰውየውም ያውም የሕመም ምልክት ከሌለው ሰው ይሄ እንግዲህ ገና ለሁለተኛ ጊዜ ብቻ ነው ይሄ ሲዘገብ የታየው ይህን አይነት ሁኔታ የተዘገበው። አዎ ጁን ዘጠኝ ላይ እንደዚሁ ሁለት ወንድና ሴት ፈረንሳውያን ከዚሁ ወረርሽኝ ወዳለበት ቦታ ሄደው ሲመለሱ ምንም በሽታ አልታየባቸውም ነበር። እንደውም የተመረመሩት ልጅ ለመውለድ የፈልጉ ነበር፣ እርግዝና ችግር ነበረባቸው። ለሱ ምርመራ ሲደረግ የዚካ ቫይረስ ይገኛል ሴትየዋ ላይ ቆይቶ የደረሱበት ውሳኔ ምንድን ነው? ከሰውየው ወደ ሴትዮዋ በግብረ ስጋ እንደተላለፈ ነው። ሁለቱም ሄደው ነበር። ነገሩ ግን ከፈጀው ቀናት ምናምን ጋር ተነስተው ምክንያቱም የወንዴው ፍሬዘር ሲምን ውስጥ ብዙ ጊዜ ሊቆይ ይችላል። እዛ ምክንያት ምንም በሽታ ሳያሳይ ለሚስቱ እንዳስተላለፈ ነው የተወሰነው። መልካም ይነ ሁለት ናቸው እንግዲህ ዶክተር አሸናፊ የዚካ ነገር የሁለት ዓለም ሰዎችን በሁለት መነጽር እንድናይ አሁንም መጋበዘው አልቀርም። በሌሎች በተለይ አዳዲስ በሽታዎች እንደሚታየው ሁሉ አዳዲስ ወረርሽኞችን ለመከላከል የሚጠይቀው ብቃትና የተቋማት ጥንካሬ ለውጤቱም ወሳኝነት አለውና ና እዚህ በዩናይትድ ስቴትስ እንኳን የህክምና መዋቅሩ ጠንካራ የሆነበት ብዙ የህክምና ምርመራ መሳሪያዎች ይነስ ይብዛም ለዛ የሚውለው የገንዘብ ድጋፍ በተሻለ ሁኔታ በሚገኝበት እንኳን እያነጋገረ አንዳንዴም እያወዛገበ ነውና ምን አይነት ሁኔታዎች ይኖሩ ይሆን? ከሁሉም ያለም ጫፍ ነው፣ በብዙ ሺዎች የሚቆጠሩ ሰዎች ወደ ሪዮ የተጓዙትና ወደ እየመጡበት ሲመለሱ የማስተላለፍ እድሉ ቢኖር በደሀ ሀገራት ምን ሊፈጠር ይችላል ብሎ ማሰብ ከተፈጠረስ ምን መደረግ አለበት ጠንካራ የሕክምና ተቋማት ባሉበት ደግሞ ይሄ በዚህ በዩናይት ስቴትስ እንደምና የሚደረጉትን ጥረቶች እስኪ እናዛምድ፣ እናነጻጸር። ምን መደረግ አለበት? እሺ ይህንም ሁለት ለክፈለው አንደኛ በሪዮ ኦሎምፒክ ሳቢያ የዚካ መተላለፍ በስፋት ይካሄዳል የሚል እምነት ቢያንስ የዓለም አቀፍ የጤና ድርጅቶች ወይም የዚካን በቅርብ የሚያዩ ሰዎች በአብዛኛው አያስቡም ነገር ግን በኦሎምፒክም ባይሆን ባለው የግሎባላይዜሽን ከፍተኛ የኢኮኖሚ እንቅስቃሴ መስፋፋቱ አይቀርም የሚባል አለ። እንግዲህ በኦሎምፒክም ሳያዝ ይሄንን አስመልክቶ እንዶ ለማድረግ ደብሉ ኤች ኦ የጊዜ ሁኔታ ዘገባ አውጥቶ ነበር። በዚህ ካላይ ኦሎምፒክ ያለቀው በሀያ አንድ ነው። እስከ ኦገስት ሀያ አምስት ሁለት ሺህ አስራ ስድስት ድረስ ከአንድም አገር የዜጋ ምልክት በላቦራቶሪ የተረጋገጠ አንድም ሰው አልተነገረም። እንግዲህ ለሪፖርት አለመቅረቡን፣ ይሄ ጥሩ ነገር ነው። ነገር ግን የዚካ ቫይረስ ዘግቶም ብቅ ሊል ስለሚችል እንግዲህ የመደላደል ጊዜው አለ። አንዳንዱ ደግሞ በግብረ ስጋ ግንኙነት ዘግይቶ በወንዴው ዘር ላይ ሊቆይ ስለሚችል ማለት ነው፣ ሊመጣ ይችላል። እነ ኦሎምፒክ የሆኑ ይሄ ኋላ የሚታይ ጉዳይ ነው። ብዙ ሊሆን አይችልም። እኔ በኦሎምፒክ ብዙ ይሆናል ብዬ አላስብ። ነገር ግን ስናየው እንደዚሁ በሌሎቹ ምክንያቶች በኢኮኖሚ እንቅስቃሴ ምክንያት ብዙ ሊኖር ይችላል። አሁን ሲንጋፖር በቤንቢ የሚተላለፈው የዚህ ከቫይረስ በሽታ በጣም በፍጥነት እየተላለፈ ነው። በሀያ አንድ የተጀመረው አሁን ከሶስት መቶ በላይ ሆኑ ተረጋግጧል። በተለይ ቅርብ ያሉ የህዝብ ብዛት የሚበዛባቸው እንደ ቻይና የመሳሰሉ ህንድ፣ ስጋት አለ ስጋት አድሮባቸዋል እያሉን ነው። እንግዲህ የምናወራው ኤዥያ ውስጥ ነው እና አሁን የዚካን ቫይረስ ለማስተላለፍ የሚችሉ ቢምቢዎች ሁለቱ ዋናዎቹ ኤዲስ ኢጅፕት እና የዚህ የምስራቁ ታይገር ኤዲስ አልቦፒክተስ የሚባለው ብዙ ሀገር ሊደርሳሉ፣ በተለይ እኛን አካባቢ አፍሪካንም ጨምሮ የራሱ ዜካ የመጣው ከዩጋንዳ እንደሆነ ከዚህ ቀደም ተናግረናል። ዜካ ማለት ከዜካ ጫካ ጋር በተያያዘ ነው እና አካባቢ በሙሉ ኤዥያንም፣ ይሄ ትሮፒካል ሬጅን በሙሉ ሊያዳርስ አሁኑ፣ ይስፋፋል ማለት አይደለም ግን ያንን ለማዳረስ የሚችሉ ቢምቢዎች ያ ሁሉ ያ ሁሉ አለው ማይደርሱበት በጣም ቀዝቃዛ የሆነ ወደ ሰሜንና ወደ ደቡብ ያሉበትን ቦታዎች ብቻ ነው። እና እንዲህ ቢስፋፋ ምን መደረግ አለበት? አሁን ወደዛ ዋናው ጥያቄ እንመለስ። ለዚህ ትምህርት ሊሆነን የሚገባው የኤድስ ኤፒደሚክ መሆን አለበት። የኤች አይቪ ኤድስ ወረርሽኝ። አዎ፣ የኤች አይቪ ኤድስ ወረርሽኝ ባለፈው ጊዜ ያየን እንደሆነ በስለ በሽታው ውጪ ነው የሚነገረው እኛ ሀገር ዝም ሌላውም ሀገር ማለት ነው ማድረግ የምንችለውን ወዲሁ ማድረግ መቻል አለብን። የኤችአይቪ ኤድስ ገንዘብ እስኪመጣ መጠበቅ አልነበረብንም። አሁን ዜካም እንደዚህ ነው ዜካም እንደዚህ ነው ብለዋል። አዲስ የተገኙ መድኃኒቶችን ጨምሮ በሚቀጥለው ሳምንት እናገኛቸው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በደቡብ ሱዳን ለሁለት ዓመታት ያህል የተካሄደው የእርስ በርስ ጦርነት ያበቃ መስሎ ነበር። የሀገሪቱ ፕሬዚደንት ሳልቫኪርና የአማጽያኑ መሪ ሪያክ ማቻር ባለፈው ዓመት ነሐሴ ወር ላይ ግጭቱን ለማቆም ስምምነት ፈረሙ። ሳልቫኪር በፕሬዚዳንትነት እንዲቀጥሉ፣ ማቻር ተቀዳሚ ምክትል ፕሬዚዳንት እንዲሆኑ ነበር የሰላሙ ስምምነት ያረጋገጠው። ይሁንና ማቻር በምክትል ፕሬዚዳንትነት ማገልገሉን ለመቀጠል ወደ ሀገሪቱ ከተመለሱ ጥቂት ወራት በኋላ ግጭት አገር ሽቶ ማቻር እንደገና ከሀገሪቱ ሸሽተው ወጡ። በደቡብ ሱዳን በሚካሄደው የእርስ በርስ ጦርነት ከሚከሰቱት አስከፊ ተግባሮች አንዱ ልጆች ለውትድርና መመልመላቸው ነው። ከ15 እስከ 18 ዕድሜ በታች ያሉ ልጆች ይመለመላሉ። የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ዩኒሴፍ እንደሚለው ደቡብ ሱዳን ውስጥ ከሶስት ዓመታት በፊት የእርስ በርስ ጦርነት ከተጀመረበት ጊዜ አንስቶ ሁለቱም ወገኖች ለዕድሜ ያልበቁ ልጆችን ሲመለምሉ ቆይተዋል። ባለፈው ሐምሌ ወር ግጭት ከተነሳበት ጊዜ አንስቶ ልጆች ለውትድርና እየተመለመሉ መሆናቸውን ዩኒሴፍ ገልጿል። ሁለቱም ተዋጊ ወገኖች ቤተሰቦች ልጆቻቸውን እንዲያስረክቧቸው የማስገደድና የማስፈራራት ዘዴዎችን እንደሚጠቀሙ የሕፃናቱ አገልግሎት ጠቁሟል። ዩኒሴፍ ያወጣው ዘገባ ዩናይትድ ስቴትስን አሳስቧል። በደቡብ ሱዳን የሚካሄደው ግጭት እንዲቆም ጥሪ ከማድረጋችን አልፎ የመንግስትና የተቃዋሚዎች ኃይሎች ልጆችን ለውትድርና የመመልመል ህገ ወጥ ተግባርን አሁንኑ እንዲያቆሙ እንጠይቃለን። ዩኒሴፍ ያወጣው ዘገባ ዩናይትድ ስቴትስን አሳስቧል። በደቡብ ሱዳን የሚካሄደው ግጭት እንዲቆም ጥሪ ከማድረጋችን አልፎ የመንግስትና የተቃዋሚዎቹ ኃይሎች ልጆችን ለውትድርና የመመልመል ህገወጥ ተግባርን አሁኑን እንዲያቆሙ እንጠይቃለን። ህገወጥ በሆነው ልጆችን ለውትድርና በመመልመል ተግባር የሚሳተፉት ኃይሎች በዩናይትድ ስቴትስ ህግ መሰረት ማዕቀብ ሊጣልባቸው ይችላል። የተባበሩት መንግስታት ድርጅት ማዕቀብ ኢላማም ሊሆኑ ይችላሉ ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ በደቡብ ሱዳን ህገወጥ የሆነው ልጆችን ለውትድርና የመመልመልና የማሳተፍ ተግባር መቀጠሉ ፈጽሞ ተቀባይነት የለውም። አሜሪካ በአሁኑ ወቅት ቅድሚያ የምትሰጠው ደቡብ ሱዳን ውስጥ የሚካሄደውን ልጆችን ለውትድርና የመጠቀሙን ህገወጥ ተግባር ማቆም ነው። ልጆችን ለውትድርና የሚመለምሉትና የሚጠቀሙት ወገኖች ተጠያቂ እንዲሆኑ ለማድረግ ቆርጠን ተነስተናል ሲሉ ጆን ከርቢ ማሳሰባቸውን በመግለጽ የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።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 የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድ ና፣ እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ስራ ፕሮግራም እዚህ ላይ ያበቃ። ያስተናገድ ናችሁ አሉላ ክብድና ቆንጅት ታየ ነን። ከፕሮግራሙ አቀናባሪ ንጉሱ ታምሬ ና ከስርጭት መሐንዲሱ ቫስኮ ቬላሪስ፣ እንዲሁም ከዋና አዘጋጇ ትዝታ በላቸው፣ ደግሞም ከባልደረቦቻችን ከሌሎቹ ጋር በዚሁ እንሰናበታለን። ነገ ረቡዕ ከሚስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ትግርኛ সুরক্ষে থেকে